ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምናምሽታችኋል። የእሁድ ምሽት የካቲት 5 2015 ዓ ም የጋቢና ቪ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። የደን ገረሞ መሰናዳውን በመምራት ኤልያስ አስማረ በቅንብሩ፣ አሉላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው ነው መራርጠን ይዘን የመጣ ነው። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዘንድሮ የ12 ክፍል ብሔራዊ መልቀቂያ ፈተና ከወሰዱት ወደ 900 ሺህ የሚጠጉ ኢትዮጵያውያን ተማሪዎች መካከል ከ50 ከመቶ በላይ አማካይ ውጤት ያስመዘገቡት 3.3 በመቶ ብቻ መሆናቸው ሲያነጋግር ሰንብቷል። በአንጻሩ ደግሞ አንዳንድ ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ በከፍተኛ ትምህርት እንዲያልፉ ማድረግ አስችለዋል። የደሴው ይሁነ ወልዱ ልዩ አዳሪ ትምህርት ቤት በዚህ ረገድ ከሚጠቀሱት መካከል አንዱ ነው። ከተማሪዎቹ መካከል በሀገር አቀፍ ደረጃ ከፍተኛ ውጤት በማምጣት አንደኛ የሆነው ሚኪያስ አዳነ ይገኝበታል። 666 ነጥብ አምጥቷል። መስፍን አድራጌ ከተማሪውና ከትምህርት ቤቱ አስተዳደር ጋር ያደረገው ቆይታ በመቀጠል ይቀርባል። በአማራ ክልል የመጀመሪያ የሆነውና በደሴ ከማ የሚገኘው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት በስምንተኛ ክፍል ብሔራዊ ፈተና የተሻለ ውጤት ያላቸውንና የመግቢያ ፈተናውን ማለፍ የቻሉ ተማሪዎችን በአዳሪ ትምህርት ቤት አቅፎ ማስተማር ከጀመረ አራት ዓመት ሆኖታል። ትምህርት ቤቱ በ118 ተማሪዎች የጀመረውን የቅበላ አቅም ወደ 300 ከማሳደግ ባለፈ ዘንድሮ ለመጀመሪያ ጊዜ ለ12ተኛ ክፍል መልቀቂያ ብሔራዊ ፈተና ያስቀመጣቸውን ተማሪዎች ሙሉ በሙሉ ለዩኒቨርሲቲ በማሳለፍ ጅማሬውን በስኬት አሟጅቷል። የትምህርት ቤቱ ርዕሰ መምህር በለጠ ኃይሌ ይህ ዘንድሮ የ12ተኛ ክፍል ብሔራዊ መልቀቂያ ውጤት ትምህርት ቤቱ ለመጀመሪያ ጊዜ ነው። 12ተኛ ክፍልን ያስፈተነው 68 ተማሪዎች አስፈትኗል። ከ68ቱ ተማሪዎች ውስጥ ሀያ አምስቱ ተማሪ ስድስት መቶ ና በላይ አርባው ተማሪ አምስት መቶ ና በላይ ሶስት ተማሪዎች ደግሞ አራት መቶ ሀምሳ ና በላይ አምጥተዋል። ሁሉም ተማሪዎቻችን መቶ ፐርሰንት ወደ ዩኒቨርሲቲ ይገባሉ። ትምህርት ቤቱ በአጠቃላይ ውጤትም አንደኛ ነው። አንዲ ትምህርት ቤት ሀያ አምስት ተማሪ ስድስት መቶ ያመጣ የለም እና በክልል ደረጃም ሰባ ናቸው። ሀያ አምስቱ እዚህ ትምህርት ቤት ነው። ለስኬቱ ሶስት መሰረታዊ ነጥቦችን ያነሳሉ ርዕሰ መምህሩ። የመጀመሪያው የመምህራኖች ብቃት ነው። ሁለተኛው ደግሞ የተማሪዎቹ ብቃት ነው። ተማሪዎቹም ቢሆን በጥሩ ውጤት ያላቸው ናቸው ተመልምለው የገቡት። ጥሩ ውጤት ያላቸው ተመልምለው ቢገቡም የመምህራኖቻቸው ብቃት ተነሳሽነታቸውን ጨምሮታል። በሶስተኛ ደረጃ የትምህርት ቤቱ አመራር ለትምህርቱ ስራ ብቻ ነው ትኩረት ሰጥቶ የሚሰሩ። የትምህርት ቤቱን ስኬት የበለጠ ካደመቁት ተማሪዎች በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ተማሪ ሚኪያስ አዳነ አንዱ ነው። 666 ነጥብ በማስመዝገብ በ1997 ዓ ም በደቡብ ወሎ ዞን የደ ላንታ ወረዳ ከተማ በሆነችው ወገል ጤና ነው የተወለደው። ሚካያስ ለትምህርት የተለየ ፍቅር ያለው ታዳጊው ሚካያስ ከአጸደ ሕፃናት ጀምሮ ስምንተኛ ክፍል እስኪደርስ ለውጤት አዲስ አይደለም። ቀዳሚነቱንም የሚገዳደረው እምብዛም አልነበረም። ከአንድ እስከ አራት የነበረ የጥሩ ስኮር ነበረ። ከአምስት እስከ ስምንትም እንደዛው ሚኒስትሪ ላይ ዘጠና ሁለት አምጥቼ ወደ ደሴ ልዩ አዳሪ ትምህርት ቤት ገባሁኝ። እዛ ለአራት አመት ትምህርቴን ተከታተልኩኝ። አሁን ከጥቂት ወራት በፊት ተናወሰርኩ ማለት ነው። የተሻለ ውጤት አስመዝግቦ አዳሪ ትምህርት ቤቱን የተቀላቀለው ሚካያስ የተሻለ ውጤት በማስመዝገብ ወደ ሌላ የህይወት ምዕራፍ ተሸጋግሯል። ከሌሎች የተለየ ነገር የለኝም የሚለው ሚካያስ ለውጤታማነት ግን የአቅሙን ያህል እንደጣረ ይናገራል። ትምህርት ላይ አብዛኛው ጊዜ ሀርድ ወርክ ነው ምን ውጤት የምታመ የሚመጣው ጠንክረህ ስትሰራ ብቻ ነው። አንዳንዴ ሲስተማቲክ ትሆናለህ። ብዙ የምከተላቸው ሜቶዶች አሉ። ቢሆንም ጠንክረ መስራት ከቻል እንደኔ መሆንም ትችላለህ ብዬ ነው። የወገል ጤና ሁለተኛ ደረጃ ና መሰናዶ ትምህርት ቤት መመር የሆኑት ወላጅ አባቱ አዳን እውነቱ ልጃቸው በፈተና የማይደናገጥ ያሰበውን ለማሳካት ምቹ ያልሆኑ አጋጣሚዎች ቢፈታተኑት እንኳ የራሱን መንገድ የሚከተል ነው ይሉታል። ለስኬታማነት በተለይ የሰሜኑ ጦርነት ከስን ከስነልቦና አለመረጋጋት እስከ አካል መጎሳቆል ከአካባቢ ተልቆ፣ እስከ መፈናቀል ያደረሳቸው መሆኑን አስታውሰው ልጃቸው በለጋ ዕድሜው ያጋጠመውን ችግር በፈተና ውጤቱ ድል ነስቶታል ብለዋል። የህወሀት ኃይሎች ወገል ጤናን ሲቆጣጠሩ መላ ቤተሰቡ ወደ ደሴ ተፈናቀለ። ከአንድ ዓመት በፊት ደሴ አንድ ወር እንትን አለ ተቀመጠ። እንደዚህ ሲሆን ግን የያዘውን የሪፈረንስ ማቴሪያል ይዞ ነበር። የትምህርት ቤት ቴክስቶችና ሪፈረንስ ሙሉውን ማለት ነው እንደ ስንቅ ምግብ ከመያዝሊቅ እሱን ነበር ይዞ የሚጓዝ ነበር ይዞ መጣ። እዚህ አንድ ወር ከቆየ በኋላ በአጋጣሚ ጠላት ገባ። በግር ወደ ኮምቦልሻ አርቡ፣ እዛ አጣየ ላይ እንደገና ጦርነት እንትናለ። ወደ አዲስ አበባ ልንሄድ አሁንም በመኮይ ብለን ወደ ደል ተራራ ወጣን። እሱን ውጣውረድ መጽሐፉን ተሸክሞ ነበር። የሚገርመው ነገር ሰው እየሞተ እያየህ ያን ያህል ተስፋ በቆረክበት ጊዜ መጽሐፍ ተሸክሞ መንቀሳቀሱ ምን ያህል ዓላማ እንዳለውና ይሄ ያልፋል፣ ነገ ብሩህ ቀን ይመጣል ብሎ የሚያስብ በመሆኑ የዚህ ወደ ባህር ዳር የተወሰነ አንድ ወር ቆየ፣ ተመልሶ መጣ። ታህሳስ አካባቢ ላይ ነው የተጀመረው ትምህርት። ያው ዘግይቶ ማለት ነው። ጥር ታህሳስ አልተጀመረም፣ ጥር አካባቢ ያው ክረምቱ ላይ ባለው ሙሉ ጊዜውን ተጠቅሞ አነበበ። የሰሜኑ ጦርነት አንዴ ሲያባራ አንዴ ሲያገረሽ፣ ዓለም አቀፉ የኮቪድ ወረርሽኝ የጤና ስጋት ሆኖ ሲመጣ የእሱንና የጓደኞቹን ትኩረት ከማወክ ባለፈ አንዳንዴም ተስፋ የሚያስቆርጥ ስሜት ይሰማቸው እንደነበር ያስታውሳል። ከአስራ አንደኛ ክፍል ጀምሮ ላይክ ሴት አላረኩም ነበረ። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመር ነው የአመቱ አጋማሽ ጋር ሰኔ ላይ የሁለት ሴሚስተር ትምህርት በሶስት ወር ውስጥ ጨርሰን ሞዴል አለ በዛ ላይ ደግሞ ማትሪክስ ማትሪክ ደግሞ ከሁለት ወር ክረምት ብቻ ነው የተሰጠን። በዛ ጊዜ ውስጥ እኔ ነው እንትን ማድረግ በጣም ጣና ነበረ። ሁንም ተወጥቸዋል። ዛሬ ላይ ቆሞ የትናንቱን ፈተና ሲያስታውስ ነገም ፈታኝ ጉዞዎችን በትጋት እንዲወጣ ስንቅ ሆኖታል። በተለይ ደግሞ የትምህርት ቤቱ አጋርነት መሰረታዊ የሚባሉ አቅርቦቶችና አደረጃጀቶች ባልተሟሉበት ትምህርት ቤት ተምረው የተሻለ ውጤት ያስመዘገቡት ጓደኞቿን በአድናቆት የምታነሳውና ከሰሜን ሸዋ ዞን ሸዋሮቤት ከተማ የስምንታዊ ክፍል ብሔራዊ ፈተናን ዘጠና ሁለት ከማምጣት ባለፈ የተሰጣትን የመግቢያ ፈተና በብቃት በመወጣት አዳሪ ትምህርት ቤቱን የተቀላቀለችው በእምነት በላይ ሆን የአስራ ሁለተኛ ክፍል ተማሪ ነች የጓደኞቿ ስኬት እሷንም ለተሻለ ስራ እንድትነሳሳ የሞራል ብርታት እንደሆናት ተናግራለች በእውነቱ ኔ እንደዚህ ከፍተኛ ውጤት ይሰራል ብዬ አልጠበቅኩም ማለት ተማሪዎች ጎበዝ ተማሪዎች እንዳለ እናውቃለን ግን ትምህርት ቤቱ ላይ ያለውን ሁኔታ ስንመለከት በቃ በማይመች ሁኔታ ነው ማንም ሰው መጥቶ ቢያይ የሚመች ሁኔታ የለም ኢቨን በቃ ብዙ ችግር አለ እና በዚህ ችግር ውስጥ ይህን ያህል ውጤት መሰራቱ ውጤት ጥሩ ውጤት እንደሚሰራ ይገመታል። ግን በዚህ ልክ ከሀገሪቱ ይሰቀላል ተብሎ አይጠበቅም። በጣም ደስ ብሎኛል። በቃ እኔ በትምህርት ቤት ኮርቻለሁ። ለቀጣይ ደግሞ ከዚህ የተሻለ እንደሚሰራ ነው በቃ የጠበኩት እና በቃ ከፍተኛ ውጤት አብዛኞቹ ተማሪዎች ከአምስት መቶ በላይ ነው ያመጡት። ከአምስት መቶ በታች ደግሞ ሁለት ተማሪ ሶስት ተማሪ ነው አምጥቷል፣ ራሱ የተባለውና በቃ በጣም ደስ ብሎኛል ውጤቱን ከሰማ በኋላ። በቃ ይሄን ደረጃ ማስቀጠል እንዳለብን ነው ያመንኩት። ድሮ ከነበረኝ መነሳሳት በተሻለ ሁኔታ አሁን በሀገሪቱ ከፍተኛ ውጤት ተሰርቷል። በክልሉም በጣም ጥሩ የሚባል ውጤት ተሰርቷል። ስለዚህ በዚህ ሁኔታ እንድንቀጥል ቀጣይ ዓመት ይህን ደረጃችንን ማስነጠቅ የለብንም ብዬን ማምነው ምሰራውም ደግሞ ያን ለማስቀጠል ነው። የትምህርት ቤቱ ምክትል ርዕሰ መምህርን በተማሪዎች የሚነሳውን የውስጥ አደረጃጀት ችግር ይስማሙበታል። ትምህርት ቤቱ ተማሪዎችን አስተምሮ ለውጤት እያበቃ ያለው በተሟላ ግብዓት እንዳልሆነ በማስታወስ ብዙ የፋሲሊቲ ጉድለቶች አሉብን። በተለይ ከዚህ ከጦርነቱ ጋር ተያይዞ ወደ ሀያ ስድስት ሚሊዮንና ከዛ በላይ የሚሆን ንብረቶች ናቸው ይወደሙብን። ይህን ችግር በሙሉ ተቋቁመው ያን ብቻ አይደለም። መጀመሪያ ሲገቡ የዚህ አመት ተፈታኞች ሲገቡም የካቲት ላይ ነው የገቡት። ከየካቲት ጀምሮ የአመቱን ትምህርት በአጭር ወራት ተምረው በሚቀጥለው አመት ሁለት ሺ አስራ ሁለት ላይ ኮሮና እንደሚታወቀው ሀገር አቀፍ ነው። በዛም ትምህርት መቆራረጦች አሉ። ከዛም ባሻገር በጦርነቱም ብዙ ትምህርት መቆራረጦች አሉ። ይህን ሁሉ ችለው ነው ለዚህ ውጤት የበቁትና ውጤቱም በዚህ ፈተና ውስጥ ነው በመምጣቱ ኮርተናል። ከፍተኛ ውጤት አስመዝጋቢው ሚኪያስ በበኩሉ በቤተሰቡ በጓደኞቹና በሚዲያው የተሰጠው ትኩረት ከዚህ በኋላ ሌላ ደራ እንደሚጠብቀኝ አስገንዝቦኛል ብለዋል። አሁን ስሰራም የነበረው የትምህርት ቤት አደራ ነበረብህ። ማትሪክስ ለምሳሌ ስትፈተን የቤተሰብ አደራ ይኖርብሃል እና አልቲሜትሊ ደግሞ ለራስ ብለህ ነው ምሰራ። አሁን ላይ ግን ያው ግልጽ ሲሆንም ምን ሲሆንም እንደዚህ ስትታወቅም ግድ ሀገር መጥቀም እንዳለብህ ይገባል። ማለት ድጋፍ በተሰጠ ቁጥር ያንን እንዴት አድርጌ ነው መልሼ መስጠት የምችለው የሚለውን ስለሆነ የምታስበው። በተለይ በፊዚክስ የትምህርት ዘርፍ ተሰማርቶ አገርና ሕዝብን ማገልገል ይፈልጋል ወጣቱ ግን ደግሞ ትምህርቱ በመጀመሪያ ዲግሪ ደረጃ አገር ውስጥ እንደማይሰጥ የጠቀመው ሚኪያስ የውጭ ትምህርት እድል ቢያገኝ ፍላጎቱ መሆኑን ጠቅሰዋል እኔ ያው ፊዚክስ ዘርፍ ላይ ብንቀሳቀስ ደስ ይለኛል ከበፊት ጀምሬ ፓሽን ነበረ ፍላጎት ነበረኝ እኔ የምፈልገው ፊልድ የሪሰርች ፊልድ ነው ሰለስቲያል ቦዲዎች ስለ ፕላኔት ሞስትሊ እንትን ነው የሪሰርች ፊልድ ነው እና አግሪካልቸር ላይ ለምሳሌ ትንበያ መስጠት ትችላለ ልክ ለሜትሮሎጂዎች ማለት ነው። እና ሞስትሊ እንደዚ አግሪካልቸር ጋር የተያዘ ነገር ነው። ሚኪያስ እና ዳሪ ትምህርት ቤቱ እንደ ግለሰብም እንደ ተቋምም ስኬታማ ቢሆኑም፣ በአገር አቀፍ ደረጃ የተመዘገበው ውጤት ግን አሳሳቢ መሆኑን የሚናገሩት በርካቶች ናቸው። የሚኪያስ አባትም ይሄን ነበር ያሉት። በተለይ በተለይ አሁን ጥያቄ ሊሆን የሚገባን አሁን የትምህርት የመጣው ውጤት በጣም አስደንጋጭ ነው። ሶስት ነጥብ ሶስት አካባቢ የሆነ ውጤት ያለፉት ማለት ነው። እኛ አሁን እንደ ሚዲያ እናንተ መስራት ያለባችሁ፣ እኛም እንደ መምህር መስራት ያለብን፣ ሀገሪቱ ህዝብ መስራት ያለበት ምን ላይ ነው? እነዚህ ሶስት ፐርሰንት ያለፈና የወደቁት ላይ ለምን ሆነ ነው። እርግጥ በጣም ደስ የሚል ነው። አሁን ልጁን ስጠይቀው የስራዬን አገኘሁ ነው ያለኝ። እንዴት ስለው ቢያንስ ብዙ ተማሪ ይዞ የመውጣት አለ። አሁን ጎበዞቹን ተከትለው የሚወጡ ኩረጃ እንደ ባህል ሆኖ የመጣበት ነው። በዚህ ኩረጃ የተማመነ ተማሪ ነበረ። ኩረጃው በአጋጣሚ የፈተና አሰጣጡ አስቀርቶታል ሙሉ በሙሉ። እንዲሁም አሳስ እያልኩ ነበር፣ አንዳንድ ጥያቄዎችን እየጠየኩ፣ የሰው ልጆቻችን ቢወድቁም እንኳ አሰራሩ ይቀጥል የሚል የእኔ ልጅ አለፈ ብዬ አይደለም ነገ ተጠያቂ ነኝ። እንደ መምህር ተጠያቂ ነኝ፣ እንደ ወላጅም ተጠያቂ ነ ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። በመከታተል የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና መሰናዶ መሰናዶን ነው። ታቸር ዝናቡ የካንሰር መድኃኒቶች ተመራማሪ ስትሆን በቅርቡም በቤልጂየም መንግስት የጥናት መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህፃናት የደም ካንሰር ላይ በማድረግ መድኃኒት የተላመዱ የካንሰር አይነቶችንም ታጠናለች። ታቸር አባቷን በካንሰር ምክንያት ማጣቷ ምርምሯን ወደ ካንሰር እንድታዞር እንዳደረጋትም ትናገራለች። ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው የህፃናት ካንሰር ሕክምና በተመለከተ ከታቸር ጋር ያደረግኩት ቆይታ ቀጥሎ ይቀርባል። አምኖማ አመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽንም ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር። እሺ ታች ዝናቡ እባላለሁ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው። ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆንን ታቸር እንዴት ነው የመጣ ያ? ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባት ጓደኛ እንደ ማርጋሪት ታቸር፣ እንደ ጠቅላይ ሚኒስትሯ የእንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት ምቶኝ ይመስለኛል ይል ነበረና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጎ ጣራ ነበረ። ከሱ ጋር በተገናኘ ታቸር ተብያለሁ። መልካም። እሺ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ እያሁን ስላለሽበት ምርምር ይዘት ንገሪኝ። እሺ፣ አዎ እንዳልሽ አንቺ እኔ ማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው። ማጠናው የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህጻናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸውም የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው። ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህጻናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ። እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል? አዎ፣ አንቺ እንዳልሹ በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህፃናቶችን የሚያጠቃ ነው። ከእስግሚያቸው እስከ አንድ ዓመት ድረስ ያሉ ህፃናትን የሚያጠቃው እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህፃናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። የአንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህፃናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መምጫውን ባናቀውም፣ በአዋቂዎች ላይ ያሉ ካንሰሮች ግን ከኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል። መጠጥ ከመጠጣት አብዝቶ ሊሆን ይችላል። ወይም ደግሞ አላስፈላጊ ወፈት ጋር የተገናኙ የካንሰር አይነቶች አሉ። ህፃናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዛብ የሚተላለፍ ሊሆን ይችላል፣ ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም። በአሁን ሰዓት ያለው የህፃናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል? እንግዲህ በዓለም አቀፍ ደረጃ እኔ ባለውበትም ሀገር በአውሮፓም በአሜሪካም ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ሕዋሳቶችን የሚገድሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በነሱ እነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነቱ መድኃኒቶች ከመጠቀም አንስ የተለየ የካንሰሩን ህዋስ ወይም የካንሰሩን ሴ ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው፣ ከበፊቱ ኬሞቴራፒቲክስ። በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታይዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል። የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰርን የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ እኔ ባለኝ መረጃ የአዲስ አበባ ከተማ ፖፕሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ ማለት ነው የህሙማን ምዝገባ የህሙማን ምዝገባ ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። በተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድመ መግቢያ ላይ እንደወረት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው፣ ምክንያቱም የመድኃኒት እጥረት አለ። ለህፃናት በተለየ ሁኔታ መደረግ አለባቸው የምታያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህፃናት በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ ሰውነትን የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለእነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ። እነሱን ሰፖርት ለማድረግ የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው? በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አደሉም። በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያ መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል። በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት። ባይኔ ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት። ተሳትፎ ደግሞ ወደ ቴክኖሎጂ ዘገባ ነው። ብዙ ጊዜ በረዥም ጉዞዎች ላይ እንዲሁም ደግሞ ብቻችንን በምንጓዝበት ና በቤት ውስጥ በምንሆንበት ጊዜ በዙሪያችን ሰዎችን ላለመረበሽ የጆሮ ኢርፎኖችን ወይም ደግሞ ማዳመጫዎችን እንጠቀማለን። ለመሆኑ ይሄ የቴክኖሎጂ ውጤት ምን አይነት ጉዳት አለው በሚለው ዙሪያ የተሰናዳውን ዘገባ ቅጥ እያቀርብላችኋለሁ። ሙዚቃም ይሁን የሬዲዮ መሰናዶ አሊያም ደግሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ልንቃኝ ነው። የጆሮ ማዳመጫዎችን ለአንድና ለሁለት ሰዓታት ይጠቀማቸዋሉ። ከዛ የበለጠ ግን አልጠቀምም። ዛሬ የተጠቀምኩት በሕዝብ ባስ ላይ እየተጓዝኩ ያለሁና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው። ለግማይ ሰዓት ቢሆን ነው በቀን ምናልባት አራት ሰዓት ያህል ሊጠቀሙ ይችላሉ። ዶክተር አርኪሜደስ ባምቦ የአንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ ከሰባ ዴስብል በላይ በሆነ የድምፅ መጠን ከፍቶ ለሰላሳ ደቂቃ እና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምፅ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ሊያጋጥም ይችላል። ዶክተር አርኪሜደስ ጨምረው ያብራራሉ። አንዳንድ ጊዜ ሰዎች በጫጫታ መካከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምፁን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ህዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው። ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም። ሲታ መውዛ ፖር ኤግዚምፕል ኤሽ ኦሪኩላር ኢንተርካኑላር እዚህ ጋር እንደምናያቸው በጆሮ ታምቡር መካከል ድምፅ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምፅ እርግብ ግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ። የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ መካከለኛ አሊያም ተመጣጣኝ የሆነ የድምጽ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ በክረዋል። የጋቢና ቪ የእሁድ ምሽት የካቲት አምስት 2015 ዓም መሰናዶ እዚ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ አሉላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የቴሌቪዥን መሰናዷችን እንጠብቃቸዋለን። አህዱ ሬዲዮ ና ቴሌቪዥን ላይ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል እንዲሁም ደግሞ በኢትዮ ሳት ሳተላይት ና በቪያምሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ ተከታተሉን ዘንድ እንጋብዛለን። የዛሬውን እዚ ላይ ፈጸምን። ጤና I'm gonna